ማን ተጋፍቶት እንደምንዋልክ እንዴት ዋልክ? ነጋሽ የት ደረሳችሁ? አሁን ከበርሊን ተነስተን አሁን ላይፕሲሽ ደርሰናል። ከላይፕሲሽ ደግሞ እንወጣለን። ላይፕሲሽ ማለት እነዚህ ትንሽ የውጭ ሰው የሚጠሉ ሰዎች በብዛት ያሉበት ነው ይባላል። እውነት ነው? እንደዛም ነው እንደዛም ነው። ልክ ነህ። እዛ ከመድረሳችን በፊት የነበሩትም ከተማዎች እነ ቢተርፌልድ የመሳሰሉትም የበለጠ ጠንካራ ይዞታ የሚባሉት ናቸው የሚጠሉት ግን ላይፕሲሽ ከዛም ባሻገር ደግሞ ከአፍሪካ አፍሪካ ጋር ያለው ግንኙነትም ጠንከር ያለ በመሆኑ ነው የሄድነው እዛ አሁን ማዋራክ ዩኒቨርሲቲ ውስጥ ሆኜ ነው ላይፕሲሽ ከአዲስ አበባ ጋራም እህት ከተማ ነች የላይፕሲሽ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ጋራም የቅርብ ግንኙነት ነበረው በዛ በኮሚኒዝም ዘመን አሁንም ከአፍሪቃ ጋራ ግንኙነት አለው ነው የሚባለው ከተማው እንደዛ ነው የሚባለው አንድም እኛ የመጣንበት ዋናው ምክንያት በርሊንን ይዘን በአካባቢው ያሉትን ከተሞች ለመቃኘት ነው። ምርጫውን ላይፕሲሽ አንተ እንዳልከው ነው። ከዛ ባሻገር ምንድን ነው ከአፍሪካ ጋር ያለው ግንኙነት ጠንካራ ነው። ለምሳሌ ላይፕሲሽ ዩኒቨርሲቲ ውስጥ የአፍሪካ ክፍሎች ሀውሳ፣ ኪስዋሂሊ፣ አማርኛ ቋንቋ የመሳሰሉት ይሰጣሉ እና ጠንካራ የሆነ ግንኙነት አለው ከአፍሪካ ጋር ከተማው። በእርግጥ ቅድም እንዳልከው የሚጠሉት ሰዎችም በዛ ከተማና እና በአካባቢው እንዳሉ ሆነው ማለት ነው። ምን ምን አስተዋልክ እስካሁን ባለፋችሁባቸው ከተሞች እና ምናልባት መንደሮች? ትንሽ ትኩረት ሊያሻው የሚገባው ነገር ከበርሊን ቢተርፌልድ ስንሄድ ብዙም የተለየ ነገር አታይም፣ እንደሌላው ከተማ ነው። ግን ይቺ ቢተርፌልድ ያልኩ ከተማ የአኤፍዴ የአማራጭ ለጀርመን የሚባለው ፓርቲ ማለትም ትንሽ ወደ ቀኝ በጣም የሚያዘነብለው ፓርቲ ሰፊ ቀስቀሳ የሚያካሄድበት ነው። እና ከቢትርፌልድ ከተማ ወደ ላይፕሲች ስንመጣ ወደ ክትን ከተማ ነው ያመራነው። በአጋጣሚ እዛ ሰልፍ ስለነበር እዛ እስክንደርስ ድረስ ይገርማል ነጋሽ፣ ሲዲዩ ፖስት ካርት በየመንገድ ላይ ያለ እና ሲዲዩ ፖስት ካርትን አላየንም ማለት ይቻላል። ማስታወቂያዎችን የምርጫ ቀስ የምረጡኝ ዘመቻው ማስታወቂያዎችን ማስታወቂያው የተለጠፈው በአብዛኛው የአማራጭ ለጀርመን እንደዚሁ ደግሞ ሶሻል ዲሞክራቲክ ፓርቲ የእሱ አለ። ከዛ በተረፈ የግራዎቹ አለ እና የክርስቲያን ዲሞክራቲክ ፓርቲ አብላጫ ድምፅ ያለው አሁን በጀርመን ምክር ቤት ብዙም አታይም። እሱ ነው ትንሽ የደነቀኝ ነገር። ሴዴኡዝ አካባቢ ማስታወቂያዎች ያለጠፈበት ምክንያት ምን እንደሆነ ይታወቃል ወይስ ይሄ አኤፍዴ የሚባለው አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ የዛን አካባቢ ፖለቲካዊ ሁኔታ ይወስናል ስለሚባል ነው? አማራጭ ለጀርመን የሚባለው ድርጅት ወይም ፓርቲ በአብዛኛው የተጎዳው ህብረተሰብ ታች ያለውን ኢንዱስትሪ ያልተስፋፋበት ህብረተሰብ ነው ለመቆጣጠርና በደንብ የምርጫ ቅስቀሳ ለማድረግ የሞከረው እና አሁን ያታዘብኩት ያየሁት ከተማ ላይ በአብዛኛው ገበሬዎች ወይንም ደግሞ ይሄ የኬሚካል ኢንዱስትሪዎች አሉ፣ ግን የቆዩ ናቸው። እንደ ሌሎቹ ከተማ የተጠናከረ አይደለም። ዝቅ ያለ ነው፣ ጸጥ ያለ ነው። ብዙ እድሜያቸው የገፉ ሰዎች ነው የምትመለከተው። እና ምናልባት የአማራጭ ለጀርመን የሚባለው ፓርቲ አካባቢው የተመቸው ይመስለኛል። ከዛ ባሻገር ደግሞ እዚህ ክት የሚባለው ትንሽዬ ከተማ ሀያ ዘጠኝ ሺህ ነዋሪዎች ያለበት ከተማ ላይ ሰልፍ እንደሚደረግ አውቀን ሄደን ነበር። እነዚህ ግራዎቹ ፓርቲ ነበር ያደረጉት እና እዛ ያነጋገርኳቸው ሰዎች በአብዛኛው የሴዲዩ የሌሎቹ ፓርቲዎች አይታይም። እነዚህ የቀኝ ዘመም ፓርቲዎች የምርጫ ቀስቀሳ ፖስተር ወይንም ወረቀት ተለጥፎ ነው የሚታየው። እንዴት ነው ነገሩ ስላቸው፣ አይ በምርጫ እንደዚህ በመለጠፍ አይደለም ዋናው ልቡ ምናምን ብለውኛል ግን በአይን የምታየው ነገር ደግሞ በአብዛኛው እዛ አካባቢ ላይ ወደ ቀኝ ያዘመሙ ፓርቲዎች እየተንቀሳቀሱ እንደሆነ ነው የምታየው። በዚሁ ይብቃን፣ ሰዓታችን እያለቀ ነው። እንግዲህ ሰሞኑንም እየተከታተልክ እንደዚሁ እንደምታሰማን ተስፋ አደርጋለሁ። መልካም ቀን ማንተጋፍቶት። እሺ ነጋሽ፣ እንግዲህ ለማቅረብ እንሞክራለን ሌሎቹን